ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 30 2012 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። ማንም ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ምን ያህል ነጻና ገለልተኛ ነው? ሰብሳቢውስ ማንም? በህሊናው የሚፈርድ ዜጋ፣ ተቋም፣ ጋዜጠኛም ፖለቲከኛም ተነስቶ አዎ አድሎ ያደርጋሉ፣ ገለልተኛ አይደሉም ማለት ይቻላል። ግን እያንዳንዱ ስራችን ይመዘንባይ ነኝ እኔ እንዲሁ በግርድፉ እንዲህ ስለሆነ እንዲህ ነው መባል የለብንም። ከዚህ በፊትም የነበረን ጥሩም ስም ካለን በዛም ብቻ አይደለም መታየት ያለብን በተግባር ነው። እያንዳንዱ ስራችን በህዝብ ፊት ነው የምናደርገው። ተመዝኖ አድሏዊ አለም ሆኖ መረጋገጥ የሚችል ነገር ነው። እና ገለልተኝነታችን ደግሞ ገና ወደፊትም የሚታይ ነገር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው የሰማችኋቸው በዚህ ምሽት። ለበርካታ ጥያቄዎች መልስ ይሰጣሉ። ፕሮዲውሰሩ ንጉሡ ታምሬ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ወደ ተለያዩ የዓለም ክፍሎች በፍጥነት በመዛመት ላይ ያለው የኮሮና ቫይረስ ወረርሽኝ በአንዲት ጀንበር ዕድሜ ብቻ የ86 ሰዎችን ሕይወት ቀጠፈ። ቫይረሱ መጀመሪያ ከተከሰተባት የማዕከላዊ ቻይናዋ የውሃን ከተማ ይኖር የነበረ አሜሪካዊ በቅርቡ በቫይረሱ ሳቢያ ሕይወታቸውን ካጡ ሰዎች አንዱ መሆኑን ቤጂንግ የሚገኘው የአሜሪካ ኤምባሲ ዛሬ አስታወቀ። ኤምባሲው አክሎም የ60 ዓመቱ አሜሪካዊ ከትላንትና በስቲያ ሐሙስ ጥር 28 መሞቱን አመልክቷል። አንድ ጃፓናዊም እዚያው ውሃን ውስጥ በሳምባ ምችመም መሞቱ ተረጋግጧል። ለኮሮና ቫይረስ የተጋለጡ ህሙማን ላይ አብዛኛውን ጊዜ የሚከሰተው የሳምባ ምች ለጃፓናዊ ሞት መንስኤ ሳይሆን እንዳልቀረ በስፋት ቢታመንም እስካሁን ግን በምርመራ አልተረጋገጠም። ቻይና ውስጥ በኮሮና ቫይረስ እስካሁን የሞቱት ሰዎች ቁጥርም 722 መድረሱ ታውቋል። በሌላ ዜና የዩናይትድ ስቴትስ ቻይናን ጨምሮ በኮሮና ቫይረስ ወረርሽኝ ለተጠቁ ሀገሮች የአንድ መቶ ሚሊዮን ዶላር እርዳታ ለመስጠት ማቀዷን አስታወቀች። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ናቸው። ትላንት አርብ ቢፋ ባደረጉት መግለጫ የተለያዩ የዩናይትድ ስቴትስ የግል ንግድ ተቋማት በለጋስነት ያወጡትን በብዙ መቶ ሚሊዮን ዶላሮች የሚቆጠር እርዳታ ጨምሮ የወረርሽኙን ለመመከት አገራቸው ያላትን ቁርጠኝነት ይህ የአሁኑ እርዳታ ቁርጠኛ የአመራር ማሳያ ነው ብለዋል። ፕሬዚዳንት ትራምፕ በበኩላቸው የቻይና ወናቻቸውን ፕሬዚዳንት ሺ ጂንፒንግ ግን በስልክ ባነጋገሩበት ወቅት እጅግ የተዋጣለት ዘመቻ ሲሉ ቤጂንግ የኮሮና ወረርሽኝን ለመግታት የወሰደችውን እርምጃ ወድሰዋል። ትራምፕ በትዊተር አማካኝነት ባስተላለፉት ሌላ መልእክታቸውም ጠንካራ ንቁና በእጅጉ ትኩረት ማድረግ የቻሉ ናቸው ሲሉ የቻይናውን መሪ አድንቀዋል። በሌላ ተያያዥ ዜና ቫይረሱ ብዙም ባልታወቀበት ባለፈው የታህሳስ ወር አዲስ የማይታወቅ ቫይረስ መከሰቱን ለመጀመሪያ ጊዜ ያስጠነቀቀውና በኮሚኒስት ፓርቲው እንዳይናገር የታፈነው ቻይናዊ ሐኪም ሞት መረጃ እንዳይወጣ ጥብቅ ቁጥጥር በማድረግ በሚታወቁት የፓርቲው ባለስልጣናት ላይ ከፍተኛ ቁጣ አስነስተዋል። ፖሊስ ትናንት ማለዳ ላይ በውሃን ማዕከላዊ ሆስፒታል የማረፉ ዜና የተሰማውን ሐኪም ዶክተር ሊ ወንግያንግን ያልተጨበጠ ወሬ በኢንተርኔት በማናፈስ እና ማህበራዊ ስርዓትን በእጅጉ የሚያናጋ ስራ በመስራት በሚሉ ክሶች ወንጅሎት እንደነበር ይታወሳል። ይሁን እንጂ ሟቹ ሐኪም ዶክተር ሊ በቻይናዊ የበሽታ መቆጣጠሪያዎች ማዕከል ዋና ሳይንቲስት ዘንጓንግን ጨምሮ ለሰሩት ስራ የብዙዎችን አክብሮት አትርፈዋል። በሌላ የኮሮና ቫይረስ ዜና ማይንማር ፖሊስ በያዝነው ሳምንት መጀመሪያ የገዳዩ ኮሮና ቫይረስ ወረርሽኝ እምብርት ከሆነችው የውሃን ከተማ በሽታውን በመሸሽ ድንበር አቋርጠው ከገቡ አምስት ሰዎች አንዷን በቁጥጥር ስር አውለው ለቻይና ባለስልጣናት አስረከቡ። ከአምስቱ መካከል ብቸኛይቱን ሴት ለቫይረሱ ያለመጋለጧ በምርመራ የተረጋገጠ ሲሆን ከትላንት በስቲያ ሐሙስ ለቻይና ትላልፋ ከተሰጠች እና አገሯ ከደረሰች በኋላ ስለ ገጠማት ግን እስካሁን የታወቀ መረጃ የለም። የተቀሩት አራቱ ሰዎች አሁንም ያለመያዛቸውን የሚያንማር ፖሊስ አስታውቋል። በሚያንማር ፖሊስ የተያዘችው ሴት ለቻይና ባለስልጣናት ተላልፋ የምትሰጥበት ዜና የተሰማው በደቡብ ምዕራብ ቻይናዊቱ የዩናን ግዛት የጠረፍ ከተማ ሩዩሊ ፖሊስ አዛዥ የኮሮና ቫይረስ ያስከተለው የሳንባ ምች ሳይታመሙ አልቀሩም ያሏቸውን አራት ወንዶችና አንዲት ሴት እንዲያፋልጓቸው ለሚያንማር ሙስ ወረዳ ባሳወቁበት ማግስት ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የዲሞክራት ፓርቲ እጩ ሆኖ ለመቅረብ ፍልሚያ ከያዙት ተፎካካሪዎች መካከል የቮርመንቱ ክፍለ ግዛት እንደ ራሴ በርኒ ሳንደርስና የቀድሞ የሳውዝ ቤንድ ኢንዲያና ከተማ ከንቲባ ፒት ቡቲጄጅ የፊታችን ማክሰኞ በሚካሄደው የኒው ሃምፕሸር ምርጫ ትንቅንቅ ላይ መሆናቸውን የመራጭ ትንበያ ውጤቶች አሳዩ። በትላንትናው ምሽት በተካሄደው ክርክር በማንቸስተር ኒው ሃምሽር በተካሄደ ክርክር የ ሰላሳ ስምንት አመቱ ቡትጅጅ በብሔራዊ ደረጃ አመራር ልምድ ያንሳቸዋል የሚለውን ትችት ፈጥነው ሲከላከሉ ተስተውለዋል የ ሰባ ስምንት አመቱ ግራ ዘመም ሴናተር ሳንደርስ በበኩላቸው ቡትጅጅን ዋናው ተቀናቃኛቸው አድርገው በክርክሩ ሲሞግቷቸው አምሽተዋል አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ12040 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥር 30 2012 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም በወቅታዊው የምርጫ ጉዳይ እና ለጥያቄዎቻችሁ ሁሉ ምላሽ ለማሰጠት ለዛሬ የሙዚቃ ቃና አይኖረንም፣ ይቅርታ እንጠይቃለን። ለጥያቄዎ መልስ ለጥያቄዎቻችሁ መልስ የሚሰጡት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ጥያቄዎቻችሁ ከምርጫ የጊዜ ሰሌዳ እስከ ቦርዱና የቦርዱ ሰብሳቢ ነጻነትና ገለልተኛነት ጉዳይ የሰፉ ናቸው። ምርጫው አሁን በተያያዘለት ጊዜ መቀጠል አለበት የሚሉ አሉ። ፈቀቅ ቢልም ፈቃዳቸው እንደሆነ የሚናገሩም አሉ። የብልጽግና ፓርቲ ሕጋዊነትና ቅቡልነት ከሕግ አኳያ ጉዳይም ከጥያቄዎቹ አንዱ ነው። የምርጫ ቦርዱ የፓርቲዎችን ደንቦችና መተዳደሪያዎች ምን ያህል በቅርበት ይከታተላል? የምርጫ ቦርድ የሥልጣን አድማስ በምን ጉዳዮች ላይ እስከ ምን? ሌሎችም በርካታ ጥያቄዎቻችሁ ተስተናግደዋል። አዘጋጅና አቅራቢዋ ትዝታ በላቸው ነች። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ የጊዜውን ሰሌዳ አስመልክቶ ለተነሳው ጥያቄ ከሚሰጡት መልስ እንጀምር። እንግዲህ ይህንን የምርጫ ሰሌዳ ለ በዚህ ዓመት ለምናደርገው የጠቅላላ ምርጫ በምናወጣበት ጊዜ በእርግጥ ሰሌዳው ገና የመጨረሻ ሆኖ በእኛ በኩል አልወጣም። ምክንያቱም የምርጫ ሕጉ ራሱ ሰሌዳውን አጽድቆ ለሕዝብ ይፋ ከማድረግ በፊት ፓርቲዎችን ማማከር በእኛ ላይ ግዴታ ስለሚጥል ያንን ከመፈጸም አንጻር ብዙ ስብሰባዎችን አድርገናል፣ ውይይቶችን አድርገናል። ፓርቲዎችንም ብቻ ሳይሆን ሌሎች የሚመለከታቸውን የምርጫውን ስኬት ሊያግዙ የሚችሉ አካላት፣ የሲቪል ማህበራትን፣ እንደዚህ ታዋቂ ሰዎችን የሚዲያ ከሚዲያም አንጻር የሚኖራቸውን አስተዋጽኦ በተመለከተ ውይይቶች አድርገናል እና በዚህ ውይይቶችም እንደገለጽ ነው በእኛ በኩል በነሐሴ ላይ የምርጫውን ቀን እንዲሆን በረቂቅ ደረጃ በምናስቀምጥበት ወቅት በጣም የሚመረጥ ጊዜ እንዳልሆነ እኛም የምንረዳው ነገር ነው። ግን በጣም በአስቸጋሪ ሁኔታም ውስጥ ቢሆን ምርጫን በሕግ በተያዘለት ጊዜ ማስፈጸም ግዴታ ስላለብን የምርጫው ትክክለኝነት፣ የምርጫው አፈጻጸም ህጋዊነት እንደተጠበቀ ሆኖ እንደገና ደግሞ በህግ የተቀመጠለት ገደብም ተጠብቆ ልናደርግበት የምንችለው መቼ ነው የሚለውን ብዙ ታሳቢዎችን አይተን ተመልክተን ነው። ለፓርቲዎችም ይህን ነው አስረድተናቸዋል። በሚያዚያም ብናደርግ ደስ ይለናል። በግንቦትም ብናደርግ ደስ ይለናል። መስከረምም ቢሆን ምን በእኛ በኩል አንጠላም። ምክንያቱም በቅስቃሴ ላይ የሚኖረው ሳንካ ወይም የሚኖረው ተግዳሮት በዋናነት የሚያስቸግረን እኛንም ስለሆነ እውነት ለመናገር ደግሞ እቅዳችንን በምናወጣበት ጊዜ አፈጻጸማችንን በምንመለከትበት ጊዜ ዋና ዋና ስራዎቻችን እንደ ተቋም ምን ምንድን ናቸው፣ መቼ ልናጠናቅቃቸው እንችላለን፣ ከህጉ ደግሞ ገደብ አንጻርም እንዴት ልናደርገው እንችላለን የሚለውን በደንብ አጢነነዋል። በግንቦትም ማድረግ እንችል እንደሆነ ተመልክተናል። እንዲሁም በሰኔም እንደዛው ተመልክተናል። ግን ሁሉም እንደሚያውቀው ይሄ ተቋም እንዳዲስ የሚቋቋም ተቋምም ነው። የማሻሻያ ስራዎችንም የሚሰራ ነው እና እነሱን ከወዲሁ አከናውኖ በግንቦት የምርጫ ቀኑን ለመወሰን እና በዛን ጊዜ ለመፈጸም የማንችልበት ሁኔታ ላይ እንዳለን ስለተረዳን፣ በሌላም በኩል ደግሞ ይህን አመት አሻግረን ወደ ሁለት ሺህ አስራ ሶስት ደግሞ ብንሄድ ህገ መንግስቱ ላይ ከተቀመጠው ድንጋጌ አንጻር የማያስሄደን ስለሆነ ተገደን ነው በዚህ ወር ላይ ለማድረግ የመውየ እያቀድን ያለ ነው። ግን ይቅርታ እዚህ ጋር ላቋርጦት፣ ስላቋረጥኮት ይቅርታ ጠይቃለሁ። በዚሁ ባለፈው ሳምንት ጠቅላይ ሚኒስትር አብይ አህመድ ለምክር ቤት አባላት በሰጡት መልስ ምርጫ ምንጊዜም ሊሆን ይችላል፣ መንግስት ከመመስረቱ አንድ ወር በፊት ሁሉ ምርጫ ሊከናወን ይችላል ብለዋል። አሁን አገሪቱ ያለችበትን የሰላም ሁኔታ እንዳውም አልተወያየንም። በርካታ የአድማጭ ጥያቄዎች ይዣለው። ግን እንዲሁ የጊዜው ሰሌዳው ላይ ለመወያየት የግድ ግንቦትም መሆን የለበትም ነሐሴም መሆን የለበትም ነገር ግን በህገ መንግስቱ መሰረት ሊሸጋገርና ሁሉ ተቃዋሚ ፓርቲዎች ህዝቡም ተንቀሳቅሶ ሊመርጥ በሚችልበት ሁኔታ ሊሆን አይችልም ወይ? ከዚህ ከጠቅላይ ሚኒስትሩ አነጋገር ተነስቼ ነው መጠይቆት። መንግስት ከመመስረቱ በፊት አንድ ወርም ቢሆን ቀደም ብሎ ሊካሄድ ይችላል የሚል ንግግር አሰምተዋል። ይቅርታ፣ የጠቅላይ ሚኒስትሩን ሙሉ ንግግራቸውን እንግዲህ አልሰማሁትም። እዛ ላይ ቀጥታ ኮሜንት ማድረግ አልችልም። ሆኖም ግን እሳቸው ብለዋል። ካልሾ ሀሳብም እንደተጠቀሰው ህገ መንግስቱ በግልጽ እንደሚያስቀምጠው የሚመረጠው ፓርላማ ስልጣን ከመረከቡና አባላቱም እምለው ኃላፊነት ከሚወስዱበት ጊዜ ቢያንስ አንድ ወር አስቀድሞ ጠቅላላ ምርጫ መደረግ እንዳለበት በህገ መንግስቱ ላይ የተቀመጠ ነገር ነው። እሱን እኛ በትክክለኛ የጊዜ ገደባችን ወይም እንደ ለእኛ እንደተቀመጠ ዴድላይን አድርገን ነው የምንወስደው እዛው ህገ መንግስቱ ላይ ደግሞ የመጪው ፓርላማ ሁልጊዜም አዲስ የሚመረጥም ሆነ የከረመም ፓርላማ ቢሆን የመጀመሪያው የስራ ቀን የሚሆነው በመስከረም ወር የመጨረሻው ሳምንት የመጀመሪያው ሰኞ ነው የሚሆነው እና በሚቀጥለው አመት ደግሞ ሁለት ሺህ አስራ ሶስት ላይ እንግዲህ ያ ሰኞ የሚውለው ወደ መስከረም ሀያ አምስት ይመስለኛል እና ከዛ እንግዲህ አንድ ወር አስቀድሞ ምርጫው መደረግ አለበት ብሎ በአስገዳጅነት ከአንድ ወር አስቀድሞ መደረግ አለበት ሲል ከሁለት ወር በፊትም ሊደረግ ይችላል፣ ከሶስት ወር በፊትም አስቀድሞ ሊደረግ ይችላል፣ ግን ከዛ ባነሰ ጊዜ ውስጥ መደረግ የለበትም ማለት ነው። እንግዲህ ስለዚህ በዛ ገደብ ውስጥ ነው እኛም ይሄንን እቅድ ያወጣ ነው ለማለት ነው የምፈልገው ከህገ መንግስቱ ድንጋጌ ውጪ ለማድረግ ምርጫ ቦርድ መወሰን የሚችልበት ሁኔታ የለም። የህገ መንግስት ማሻሻያ ወይ ሌሎች ነገሮች ለማድረግ የሚችሉት ደግሞ ሌሎች ተቋማት ናቸው። አንችም እንደምታቂው ትዝታ። እሺ፣ በጣም አመሰግናለሁ። ወደ ቀጣዩ ጥያቄ ልሂድ። እንግዲህ በርካታ አድማጮቻችን በፌስቡክም በኢሜይልም ባደረሱን ጥያቄ የምርጫውንና የሀገሪቱን የሰላም ሁኔታ ነው የሚያነሱት። በአሁኑ ሰዓት ኢትዮጵያ ውስጥ እውነት ተቃዋሚ ፓርቲዎች የምረጡኝ ዘመቻ አድርገው ህዝቡም ተመዝግቦ የሚፈልገውን ፓርቲ ለመምረጥ ይችላል ወይ? ምክንያቱም ሀገሪቱ በየቦታው ግጭት የሚታይባት ውጥረት ያለባት ሁኔታ ነው። እንዴት ተደርጎ ነው በአሁኑ ሰዓት ምርጫ የሚታሰበው የሚሉ አሉ። ለምን ምርጫ ለማካሄድ እንደ ወሰናችሁ እንዲያስረዱኝ ነው። አንዱ ላንብብሎት። ለምሳሌ አቶ የኔ ሰው ታደሰ የተባሉ አብዛኞች የተቃዋሚ ፓርቲዎች ምርጫ በዚህ ጊዜ ይከናወን ብለው ድምጻቸውን የሚያሰሙት የስልጣን ጥማቸው ስላልተቋረጠ ነው። ምክንያቱም ሰላም ሳይኖር እንዴት ተደርጎ ነው ምርጫ የሚካሄደው? ለሀገር ጥቅም፣ ለሀገር አንድነት የሚሰሩ የሚያስቡ ሰዎችም እንደ እነ አቶ ልደቱ አያሌው ያሉት ሀሳብ አቅርበዋል። ስለ ሰላም ጉዳይ ነው አሁን የተቃዋሚ ፓርቲዎች መወያየት ያለባቸው የሚል ጥያቄ አቅርበዋል። አቶ የኔ ሰው ታደሰ እና የተቀሩ በርካታ አድማጮቻችንም ስለ ምርጫና ሰላም አስቲ መልሱልን። እንግዲህ የክፋንች እንዳነበብሽው በእርግጥ አቶ የኔሰው ጥያቄ ውስጥ ብዙ ፍሬ ነገሮች አንድ ላይ ተደራርበው ተቀምጠዋል። ግን ከኛ አንጻር ምርጫ ቦርድ የተቋቋመበትም አላማ የሚሰራውን ስራ ምርጫን ማስፈጸም ነው እና ያንን ኃላፊነቱን በሚወጣበት ሂደት የሚጠበቅበት ተግባራት አሉ እና ምርጫ እንዲደረግ በህግ በተቀመጠለት ጊዜ እንዲደረግ፣ ዜጎች በነጻነት ሀሳባቸው እንዲገልጹ፣ ተወዳዳሪዎችም እንዲወዳደሩ አስፈላጊውን ነገር በራሱ አቅም የሚያደርገውን ነገር ማድረግ አለበት። ሶ እኛ የራሳችንን ኃላፊነት እየተወጣን ነው። በጣም በአስቸጋሪ ሁኔታም ውስጥ ተቋሙ እያሻሻልን በአንድ በኩል፣ በሌላ በኩል ደግሞ ትክክለኛ ምርጫን ለማድረግ የሚያስችሉትን ዝግጅቶች እያደረግን ነው። ምክንያቱም የምርጫ ቦርድ ስራው ምርጫን ማስፈጸም፣ ምርጫን ማቀድ፣ ምርጫን ማድረግ የምርጫን ተሳትፎ ደግሞ ለሚፈልጉ ወገኖች አስፈላጊው ፕላትፎርም መፍጠር ነው። ከዛ አንጻር ይህን ስራ እየሰራን ነው መቆየት ያለብን። የሰላምን ሁኔታ በተመለከተ ከምርጫ ጋር አያያዝም ማለት አይቻልም። በትክክል ይያያዛል። ግልጽ ነው። መራጮች በነጻነት ሀሳባቸውን ለመግለጽ ሰላም ያስፈልጋቸዋል። ተወዳዳሪዎች በየቦታው ተዘዋውረው ዜጎችን ለማግኘት ሰላም ያስፈልጋቸዋል። ግን ምንድን ነው አሁን እንደተገለጸው በእሳቸው ማስተያየት የሰላም ማጣት ችግር፣ የግጭቶች ያለመረጋጋት ችግር እንዳለ እንመለከታለን። ግን ያ ሁኔታ በዚሁ መቀጠል አለበት ብሎ የሚያምን ወይም በዚሁ ይቀጥላል ብሎ የሚፈልግ አካል ያለ አይመስለኝም። አሁንም እንኳን ባለንበት አስቸጋሪ ሁኔታ ያለመረጋጋት አለ በሚባልበትም ሁኔታ ውስጥ እኮ ፓርቲዎች እየተንቀሳቀሱ ነው። በሺዎች እየወጡ ከፓርቲ መሪዎች ጋር እየተነጋገሩ ነው። አይደለም ግን ወይዘሪት ብርቱካን እዚህ ጋር ላቋርጦት፣ ቀደም ብለው እንዳሉት የእናንተ ኃላፊነት ምርጫን ማስፈጸም ነው እና መጽሐፉን ተከትላችሁ፣ ህጉን ተከትላችሁ እየሰራችሁ ነው። ግን ከዛ ባለፈ ራሳቸው ጠቅላይ ሚኒስትሩ ባለፈው ሳምንት ለምክር ቤቱ ባደረጉት ንግግር የአገሪቱ ሁኔታ የሞት የሽረት ነው። ተንኮል፣ ደባ፣ ሽብር የሚፈጸምበት ጊዜ ነው። በሌላ አነጋገር ደግሞ በፓርቲዎች መካከል አሁንም ውጥረት አለ። ለምሳሌ ኢዜማ የተለያዩ አካባቢዎች ሄዶ የምርጫ ቀስቀሳ ለማድረግ ወይንም ፕሮግራሙን ለማስተዋወቅ የሚሞክርበት ጊዜ የለም፣ አይቻልም፣ ውጣ የሚባልበት ሁኔታ አለ። ይሄ እንግዲህ አዝማሚያውን ነው ማየት ያለብንና የበለጠ ቀውስን አንድ ሀገር ውስጥ ለማስወገድ የምርጫ ቦርድስ የራሱ ኃላፊነት የለበትም ወይ? ምናልባትም ለምክር ቤቱ ሀሳብ መስጠት ወይንም ጠቅላይ ሚኒስትሩን፣ የሀገር ሽማግሌዎችን፣ የፓርቲ ኃላፊዎችን ማማከር የሌለባችውን ኃላፊነት ነው እያመጣሁ ያለውት ይገባኛል። ነገር ግን ከሀገሪቱ ተጨባጭ ሁኔታ በሚቀጥሉት ጥቂት ወራት ውስጥ ምርጫ ማካሄድ ይቻላል ወይ? ትዝታ እያነሳሻቸው ነጥቦች ሁሉ ሊነሱ የሚገቡ እንደሆኑ አምናለሁኝ። ከተለያየ አቅጣጫ የሚነሱ አሳሳቢ ሁኔታዎች እንደሆኑ እረዳለሁኝ። ግን ካቋረጥሽን ቦታ ልቀጥልና አሁን ባለንበትም ሁኔታ ቢሆን ፖለቲካ ፓርቲዎች ገዥውን ፓርቲ ጨምሮ በተለያየ ሁኔታ ከደጋፊዎቻቸው ጋር ከአባላቻቸው ጋር እየተገናኙ ስብሰባዎችን እያደረጉ ነው። በጣም ትልልቅ የሚባሉ ስብሰባዎችን እየተደረጉ ነው። ስለዚህ የሀገራችን ሁኔታ ፍጹም ጨለማ ብቻ ወይ፣ ከፓርቲዎች እንቅስቃሴ አንጻር ስናየው የማይቻልበት ሁኔታ ብቻ አይደለም ያለው ማለት ነው። አሁን የጠቀሻቸው ፓርቲዎች ጨምሮ፣ ለምሳሌ ኢዜማ አንድ ተፎካካሪ ፓርቲ ችግሮች እንዳጋጠሙት ለምርጫ ቦርድ አመልክቷል። በተለያዩ የአማራ ክልል የደቡብም ክልል ስብሰባዎች ሊያደርጉ ሞክረው እንዳቃታቸው፣ እንደተደናቀፈባቸው አቤቱታ አቅርበዋል። እሱን ወደፊት የምናጣራው ነገር ነው። የሚመለከታቸውንም የመንግሥት አካላት ይህንን ችግር ፈጥረው ከሆነ ለምርጫው አስፈላጊ የሆነውን የነጻ የእንቅስቃሴና የፉክክር መንፈስ የሚያውከው ስለሆነ በእኛም በኩል ዝም ብለን የምንመለከተው እንዳልሆነ ማስገነዝባቸዋለን። ግን ምንድን ነው ልል የምፈልገው ነገር ምንድን ነው፣ ያለውን ጥሩ የተከፈተ ሁኔታ ማስፋትና ሙሉን አገር እንዲሸፍን ማድረግ ለምርጫ አስቻይ ሁኔታዎች በዛሬ እና እስከ ምርጫ ጊዜው እስከ ወሰንለት የምርጫ ቀን ድረስ እየተሻሻለ እና በሁሉም ቦታዎች አሁን ዛሬ ማድረግ በቻሉባቸው ስብሰባዎችን ማድረግ በቻሉባቸው ሁኔታዎች የተሻሉ የሚባሉትን ነገሮች ወደ ሌላውም የሀገራችን ክፍል ለማስፋፋት ነው ጥረት ማድረግ ያለብን። እኛ በራሳችን ይሄን ማድረግ እንችላለን ወይ? ግልጽ ነው አንችልም። ኃላፊነታችንም እኛ ላይ ብቻ የሚወድቅ አይደለም። አቅሙም የለንም። ግን ሁሉም ኃላፊነቱን እንዲወጣ በመንግስትም በኩል ተቃዋሚዎችም ባሉበት የመንግስትም የህግ አስፈጻሚዎች ባሉበት እያንዳንዱን ችግር እንደየችግሩ አይነትና ስፋት መፍትሄ ለማስገኘት እንሰራለን። ኃላፊነታቸውንም እያንዳንዱ አካል እንዲወጣ የምንችለውን ነገር በእኛ በኩል እናደርጋለን። ህዝቡም ደግሞ ይመለከታል። ማን ኃላፊነቱን በትክክል እንዳሉ እንዳልተወጣ የራሱን ፍርድ ይሰጣል። ግን ይሄ ያለንበት ሁኔታ የማይሻሻል ነው በዚሁ ቀጥላለን ወይም ይብስብናል ብለን አናምንም። ለማሻሻልና የተሻለ እድል ለመራጮችም ለተወዳዳሪዎችም ለመፍጠር እንሳያለን። እውነት ለመናገር በአንዳንድ ጎኑ ለምሳሌ ፓርቲዎች ከዚህ ቀደም ከነበራቸው በነፃነት የመንቀሳቀስ ሁኔታ አንጻር የተሻሉም የሚባሉ ነገሮች አሉ፣ አይደለ? ለምሳሌ ሁሉም ፓርቲዎች እዚህ ሀገር መጥተው መንቀሳቀስ ችለዋል። ለምዝገባ ሂደት በምንችለው መጠን ህጉ አግባብ እያገዝን ነው ያለ ነው። እነዛን የተሻሉ ሁኔታዎች ላይ መጨመርና ማስተካከል ነው የሚገባው። የሚያሳስባቸው ነገሮች ቀላሎች ናቸው ማለት አይደለም፣ ግን መፍትሄ የሌላቸው ነገሮች ግን አይደሉም። መፍትሄውም ደግሞ እኛው መካከል ነው ያለው፣ መንግስት ጋር ነው ያለው፣ ፓርቲዎች ጋር ነው ያለው፣ የህግ አስፈጻሚዎች ጋር ነው ያለው። እሺ አመሰግናለሁ ወይዘሪት ብርቱካን እርግጥ ነው ያሉትን መሻሻሎች እየካድን አይደለም በነጻነት እየተንቀሳቀሱ ነው እንደው ነገር ግን እንዲሁ የተቃዋሚ ፓርቲዎችን እንቅስቃሴ የተመለከተ አንድ ሌላ ጥያቄ እየተላከልኝ ያለ በፌስቡክ አቶ ተድላ አስፋው ናቸው ከኒውዮርክ ነው በፌስቡክ የላኩልን ባልደራስ ለሁለተኛ ፓርቲ ጉባኤ እንዳያደርግ የታከለ ኡማ አስተዳደር እያወከ ይገኛል ለምንድን ነው ምርጫ ቦርድ ያላወገዘው ነው የሚሉት ማውገዝ ያለማውገዙን ለእርሶ እተውና የኢትዮጵያ ብሔራዊ ምርጫ ቦርድ ምንድን ነው ማድረግ ያለበት ፓርቲዎች በነጻነት እንዲንቀሳቀሱ ቀደም ብሎ የኢዜማን ጠቅሼ እልዎት ነበረ ምንድን ነው የእርሶ መስሪያ ቤት ኃላፊነት በዚህ ላይ እንግዲህ ምንድን ነው እንዲህ አይነት አቤቱታዎች ከተለያዩ ተፎካካሪ ፓርቲዎች ይቀርባሉ። እኛ ደግሞ እነሱን የማገዝ በነጻነት የመንቀሳቀስ መብታቸው እንዲከበር ለእነሱ ድጋፍ መስጠት እና ችግሮቻቸውን አብረን ለመፍታት ኃላፊነት አለብን እና እንዲህ አይነት አቤቱታዎች በሚቀርቡልን ጊዜ ለማጣራት ጥረት እናደርጋለን። ከዚህ ቀደም ለምሳሌ የኦሮሞ ነጻነት ግንባር ና የአብን ፓርቲ እንዲሁ አይነት ተመሳሳይ ችግር ገጥሟቸው ነበር እና ለእኛ በጣም የሚቀለን መፍትሄ ለመስጠት ችግሮቹን በዝርዝር ማየት ምን አደረገ የሚለውን ኃላፊነቱንም ለይቶ ለማወቅ እንዲቻል በዛ መሰረት እንዲያቀርቡ እናደርጋለን እና ከዚህ ቀደም ያቀረቡት አቤቱታ በእነዚህ በሁለት ፓርቲዎች ለሚመለከታቸው ችግሩን ፈጥረዋል ለተባሉ ሕግ አስፈጻሚ አካላት እንዲደርሱ አድርገን ታስረዋል የተባሉ በብዙ መቶዎች የሚቆጠሩ ሰዎች ነበሩ። ከነዛ ውስጥ ዝርዝሩን በማግኘት ጥረት አድርገን መልስም እንዲሰጡበት አድርገን ብዙዎቹ በዋስ እንደተፈቱ፣ በእስር ቤት እንደማይገኙ፣ ሌሎቹ የቀሩት ደግሞ በፍርድ ቤት ጉዳያቸው እየታየ እንደሆነ አረጋግጠን በእኛ በዚያ የወሰድነውን እንቅስቃሴ ያቁመናል ምክንያቱም ከዛ በኋላ በፍርድ ቤት ስልጣን ውስጥ መግባት ስለሚመጣ ማለት ነው። ከዛም ውጪ ደግሞ ስብሰባ ለማድረግ ሳንካ ሲገጥማቸው የሚመለከታቸውን አካላት ለማነጋገር ችግሮቻቸውን እንዲፈቱ በማድረግ ብዙ መፍትሄ ያገኘንባቸው ነገሮች ነበሩ። ችግሩን መፍታት ያልቻልንባቸው አጋጣሚዎች ነበሩ። ስለዚህ ወደፊት የምናደርገው ነገር ምንድን ነው? በአድሆክ ወይም በጊዜያዊ ሁኔታ ሳይሆን በቋሚነት እንዲህ አይነት ችግሮችን የሚፈታ የጋራ መድረክ እንፈጥራለን። ሳ በአገር አቀፍ ደረጃ ጀምሮ በተለይ ወደ ምርጫው ስንደርስ በክልሎችም ወደ ታችም ወደ ወረዳ ጭምር ቶሎ ቶሎ ከስር ከስር ለፓርቲዎች የሚያጋጥማቸውን ችግር የሚፈታ የጋራ አሰራር እንፈጥራለን። የባልደራስ ግን በቀጥታ ስለተጠየቀ ባልደራስ በፓርቲነት ሙሉ በሙሉ ተመዝግቦ ቋሚ ሰርተፊኬት አላገኘም። አሁን የቅድመ ፓርቲ እንቅስቃሴ ማለትም በፓርቲነት ለመመዝገብ የሚያስችለውን ተግባር ለመፈጸም የሚያስችለው ጊዜያዊ ፈቃድ የምንለው በአዲሱ ሕግ የተቀመጠ አሰራር አለ። ጊዜያዊ ፈቃድ ሰጥተናቸዋል። ከሰጠናቸው በኋላ የስብሰባ መደናቀፍ ወይም የመዘጋት ነገር እኛ ጋር ገጥሞናል ብለው ያቀረቡት አቤቱታ የለም። አሁን በማስታውሰው ጠቅላላ ጉባኤያቸውን ለማድረግ ስብሰባ አዳራሽ ለመከራየት በተጨማሪ የእኛን የድጋፍ ደብዳቤ እንደሚፈልጉ ገልጸውልን እሱን ጽፈናል። ከዛ በኋላ ይሄ ችግር ገጥሞናል ብለው ወደ እኛ አልተመለሱም። ከዛ እኛ ጋር ከመምጣታቸውና ይሄን ጊዜያዊ ሰርቲፊኬት ከማግኘታቸው በፊት ብዙ የነበሩ ክርክሮች በእነሱም በኩል የነበሩ አቤቱታዎች እንደ ማንኛውም ሰው እንሰማለን። እኛ ግን ያው እኛ ጋር የተመዘገቡትን ፓርቲዎች እኛ እውቅና የሰጠናቸውን ፓርቲዎች በተመለከተ ነው የሚያቀርቡልን አቤቱታ በመመሪያው በስርዓቱ ተቀብለን የምናስተናግደው እና በዛ መልኩ እንዲታይ እፈልጋለሁ። እሺ፣ አጠር ያለ እንደገና ባልደራስን የተመለከተ ጥያቄታቸውን እንዲያሳዩ እንደተጠየቁ ሁሉ የባልደራስም ምክትል የአሜሪካ ዜጋ ናቸው ለምን አልተጠየቁም የሚል ጥያቄ ከአቶ ደመረ አብዲ ከጀርመኒ ደርሶናል። የነሱ ምክትል የሆነው ግለሰብ አሜሪካዊ የሆነ ስለ ዜግነቱ ያልተጠየቀ የሚል ጥያቄ አቅርበዋል። ገና ረጅስተር አላደረገም ነው የሚሉት ባልደራስ ረጅም ጊዜ ቢኖር እንደው በአጠቃላይ ዜግነትንና የፓርቲዎችን ሬጉሌት የምናደርግበትን አሰራር በተመለከተ ተፋርጌ ብናገር ደስ ይለኝ ነበረ። ይግለጹልኝ። እኔ ጊዜ አለኝ። ምንድን ነው እንግዲህ ፓርቲዎች በሚመዘገቡበት ጊዜ ማሟላት የሚገባቸው ፍሬ ነገሮች አሉ። ከዛ ውስጥ አንዱ የመለመሏቸው አባላቶቻቸው፣ አመራሮቻቸው የኢትዮጵያ ዜግነት ያላቸው መሆኑን የብኛቸው ለአባልነት የደረሰ መሆኑን አስራ ስምንት አመት እና ከዛ በላይ መሆኑን ማለት ነው። ቋሚ ነዋሪዎች መሆናቸውን በተወሰነ አካባቢ እና ባቀረቧቸው ክልሎች በእኛ ሕጎች በተለያዩ ሕጎች የፖለቲካ ፓርቲ አባል መሆን የማይችሉ ሰዎች ያልመለመሉ መሆኑ ለምሳሌ ዳኞች አልመለመልንም፣ አቃቤ ሕግ አልመለመልንም ሲሉ ያን አረጋግጠው ማቅረብ አለባቸው። እስካሁን በነበረው የምርጫ ቦርድ አሰራር ሪፖርት ሙሉ ሪፖርት ስለ አባላቶቻቸው ዝርዝር የሚያቀርቡበት አሰራር አልነበረም። ከዛ አንጻር ውጫ ቦርድ ሲከታተለው ነበር ማለት አልችልም። የዜግነትን ጉዳይ በተመለከተ ማለት የአመራሮችን በእርግጥ የሚመለከትበት አግባብ ነበረ። አሁን በአዲሱ ሕግ መሰረት እያንዳንዱ ፓርቲ ከሚያስገባቸው ሰነዶች አንዱ አራት ሺህም ፓርቲ አባል ኖረው አስር ሺህም ኖረው ሚሊዮኖችም ኖረው እነዚህም ዜግነታቸውን ተመልክቼ አረጋግጬ ነው ያስገባሁት ብሎ ሀላፊነት ወስዶ ቃለ መሀላ አፊዳቢት ያስገባል ያ ትክክለኛ ያልሆነ መረጃ ደግሞ ካመጣ በህግ የሚያስጠይቅ ነው የሚሆነው ይህንን እያሟሉ ነው ፓርቲዎቹ በሂደት በዚህ ሁኔታ ውስጥ እያንዳንዱን ሰው ከሌ ዜጋ ነው ወይ አይደለም ወይ ብሎ የሚያጠራጥር ሁኔታ ካላገኘ ምርጫ ቦርድ እየተነሳ የሚጠይቅበት አግባብ የለም። የአቶ ጀዋርንም በተመለከተ ፓርቲውን ማስረጃ አንጣ ወደ ማለት የሄደው ራሱ ፓርቲው አቶ ጀዋርን በአባልነት ተቀብለናል ባለበትና መግለጫ በሰጣበት ጊዜ እዛው ጎን ለጎን ኢትዮጵያዊ ዜግነታቸውን መልሰው የማግኘቱን ሂደት ደግሞ እየተከታተሉ ነው አልተጠናቀቀም ብሎ በአደባባይ ሁሉም እኛም ሌሎች ፓርቲዎችን መንግስትን በሚያውቀው ሁኔታ ለሁሉም ግልጽ በማድረጉና እኛም ያንን በማየታችን የጀመርነው ነገር ነው እንጂ ሰው በሰው እየሄድን የምናጣራበት ሁኔታ አልነበረም። በፓርቲውም በኩል ከመነሻው ይሄ ነገር ስላልተካደ እዛ መሰረት ነው ማስረጃ እንዲያመጡ የጠየቅናቸው። ወደ ባልደራ ስንመጣ ግን እንዳልኩት ቅድም ያልተመዘገበ ፓርቲ ነው። መሪዎቹም ነከሌ ናቸውም ተብሎ ተመርጦ አልቀረበልንም። ከዛ አንጻር ቅድም ያልኩትን ሰነድ ገና አላቀረበም። አባላቶቼ መሪዎቼ ኢትዮጵያውያን ናቸው ሲል ያቀረበው ነገር የለም መነሻ የሚሆን ወደ ሁለት መቶ ሰው የሚሆን አስፈርሞ አምጥቶ ገና ጊዜያዊ ፈቃድ ነው የወሰደው። እና ወደፊት የሚያስጠይቅ ነገር ካለው፣ ያላሟላው ነገር ካለው እና ዜጎች ያልሆኑ ሰዎች ተመዝግበው ከተገኙ መደበኛውን ሂደት ተከትለን ተገቢውን እርምጃ የምንወስዱ ነገር ነው የሚሆነው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጥያቄዎቻችሁ እየሰጡ ያሉትን መልስ ነው እያደመጣችሁ ያላችሁት። ክቡራትና ክቡራን ለጥያቄው መልስ ከጥቂት ደቂቃዎች በኋላ ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የቅዳሜ ምሽት ዝግጅት ነው። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ማውረድ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል ሌሎችም ማኅበራዊ መገናኛዎች ላይ በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገርኳችሁ ያለሁት ሶሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። አሁን የፕሮዲውሰሩን ግብዣ አንድ ጣዕመ ዜማ እናሰማችሁ፣ ጀሚላ በመሐመድ አማን Come to mama, you want to go to sleep. Come to mama, you're talking to me. ለግብዣው ፕሮዲውሰሩን ለጣዕመ ዜማው መሐመድ አማንን አመሰግናለሁ። ዝግጅታችን ይቀጥላል። ለጥያቄው መልስ ነው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጥያቄዎቻችሁ እየሰጡ ያሉ መልሶችን ነው እያደመጣችሁ ያላችሁት በዚህ ምሽት፣ ክቡራትና ክቡራን አድማጮች አዘጋጅና አቅራቢዋ ትዝታ በላቸው ነች። ዝግጅቱ አሁን ይቀጥላል ከቆመበት። እሺ ወይዘሪት ብርቱካን ቀጣዩ ጥያቄ በፌስቡክ ነው የመጣልን። አቶ ጌቱሸ የብልጽግና ፓርቲ በተለያዩ ወገኖች ሕገ ወጥ ፓርቲ እንደሆነ የመመስረቻ ጉባኤ እንዳላካሄደ፣ አመራርም እንዳልመረጠ በሚዲያ እየተነገረ ይገኛልና የብልጽግና ፓርቲን ሕጋዊነት በዝርዝር እንዲያስረዱን በትህትና ጠይቃለሁ ይላሉ። በተጨማሪም የአገሪቱን የምርጫ ህግ አክብሮ በማይንቀሳቀሱ ፓርቲዎች ላይ ቦርዱ የሚወስደው ህጋዊ እርምጃ ምንድን ነው? ይህን ጥያቄ ደጋግሜ ሰምቸዋለሁ። እንግዲህ እሳቸው በዝርዝር ይብራራላቸው ነው የፈለጉት። ስለዚህ ፓርቲ ከመናገር በፊት ፓርቲዎች ሁለትና ከዛ በላይ የሆኑ ወደ አንድነት መጥተው ሲዋሃዱ የሚያሟሉት የሚያሟሉት ነገር እና የሚያሟሉት ሰነድ የሚያቀርቡት ማስረጃ አንድ ፓርቲ ገና ከዜሮ ከስክራሽ ተቋቁሞ ሲመጣ ከሚያቀርበው ማስረጃ በህጋችን ላይ የተለያየ ይዘት ነው ያለው። አዲስ ፓርቲ ሲቋቋም ያቋቋሙት ሰዎች ፈቃዳቸውን እንዴት እንደገለጹ፣ መሪዎቻቸውን እንዴት እንደመረጡ፣ ደንቦቻቸውን እንዴት እንዳጸደቁ፣ ስለ ግለሰቦቹ እና ያን እዛ ላይ ባተኮረ ሁኔታ ተቀመጠ ነው የህጉ አሰራር። ወደ ውህደት ደግሞ ስንመጣ የሚዋሃዱት ፓርቲዎች የነሱ አባላት መብታቸውን እንዳይነካ በመረጧቸው መሪዎቻቸው ባቋቋሟቸው የውሳኔ ሰጪ አካላት ይህንን ውህደት ተቀብለውታል ወይ የሚለውን በዋናነት ማረጋገጥ ይፈልጋል ህጉ። ትክክልም ነው። ምክንያቱም አባላቶቹ ሳይፈቅዱ ከላይ ያሉ ሁለት ሶስት ሰዎች አፍርሰውባቸው ፓርቲዎቻቸውን ወደ ሌላ እንዳያሸጋግሩባቸው ማለት ነው። አሁን በዚህ በብልጽግናን በተመለከተ እንግዲህ ስምንት ፓርቲዎች ናቸው አንድ ላይ የመጡ እነዚህ ፓርቲዎች ጠቅላላ ጉባኤ አድርገው በህጋቸው በደንባቸው በእያንዳንዳቸው ደንብ መሰረት ጠቅላላ ጉባኤ አድርገው የብልጽግናን ፕሮግራም የብልጽግናን ደንብ አጽድቀው እኛ ፈርሰን ይሄ ፓርቲ ይቋቋም ሲሉ ወስነዋል ይህንን ደግሞ በማስረጃ አሳያል የኛም ታዛቢዎች በቦታው ተገኝተው ይህን ነው አረጋግጠዋል። ስለዚህ በህጉ ላይ የተመለከተውን ሂደት አሟልተዋል ማለት ነው። አመራርን በተመለከተ ይሄ ይኸው ፓርቲ ውህደቱ በሚፈጽምበት ጊዜ ወደፊት ጠቅላላ ጉባኤያችንን እስከምናደርግ ድረስ ቀደም ሲል ኢህአዴግን ይመሩ የነበሩ ሊቀመንበሩና ምክትል ሊቀመንበሩ በዛው ይቀጥሉልን ብለው በህጉ መሰረት መቅረብ ባለበት የጋራ ስምምነት ወይም የውህደት ስምምነት በሚባለው ሰነድ ላይ ጠቅሰው ስምንቱን ፓርቲዎች ፈርመው ይሄም ደግሞ ለጠቅላላ ጉባኤያቸው ተገልጾ ቀርቧል። የምክር ቤት አባላቶቻቸውን ዝርዝር እንደዛው ቀርቧል። የስራ አስፈጻሚዎቻቸውን እንደዛው ቀርቧል። እና እነዚህን ሰነዶች በነገራችን ላይ በጣም ሰፊ ሰነዶች ናቸው። በዝርዝር ተመልክተናል። እኔ ብዙ ጊዜ እንደምለው ጋዜጠኞችም ኮፒያቸውንም ሁላ ወስደው በቅርበት ተመልክተው እንዲያቀኑት እና ለህዝብም የተሟላ መረጃ እንዲሰጡ አበረታታለሁ። ከዚያ አንፃር ስለዚህ ምንድን ነው ሳጠቃልለው፣ በውህደት ሊሟሉ የሚገቡ ነገሮች በዚህ ሂደት ተሟልተዋል። ጠቅላላ ጉባኤዎች ተደርገው የድርጅቱ ፕሮግራም የአዲሱ ውህድ ድርጅት ማለት ነው የድርጅቱ ደንብ ጸድቆ የሽግግር ጊዜ የአመራር ሁኔታውም እንደዚሁ በስምምነት በፓርቲዎቹ መካከል ቀድሞ በነበሩ በፈራሾቹ ፓርቲዎች መካከል በተደረገ ስምምነት ጸድቆ የአመራሮቹም አባላት ዝርቅ ቀርቦ በህጉ ድንጋጌ በዘጠና አንድ መሰረት እየተፈጸመ ነው። ከዛ ውጪ ፓርቲዎች ሲዋሃዱ ውህዱ ፓርቲ ጠቅላላ ጉባኤ አድርጎ ያቅረብ የሚል የተለየ የህግ ድንጋጌ ስለሌለ ያንን አልጠበቅንባቸውም። ቅድም እንዳልኩት የውህዱ ፓርቲ ያላ ጉባኤ አማካኝነት ሀሳባቸውን ገል ገልጸዋል ይህ ደግሞ ለህጉ በቂና በህጉ መሰረት የተፈጸመ ነው ብለን አርሲል የነበሩትን ፓርቲዎች በውስጡ ያሉትን አባላት ፍላጎታቸውን የማያንጸባርቅ ከሆነ ነው ዋናው፣ እና ህጉም ደግሞ የእነሱን ፍላጎት መረጋገጡ ነው። ውህደቱ በደንባቸው መሰረት መጽደቅ አለበት የሚለው ዋና ቅድመ ሁኔታ ተደርጎ የተቀመጠው ከዛ አንጻር የፓርቲዎቹ ጠቅላላ ጉባኤ አጽድቆታል። ከፓርቲዎቹም በኩል የቀረበ ምንም አይነት አቤቱታ የለም እና ህገወጥ ነው የሚለውን ነገር ብዙ ጊዜ ይሰማዋለሁ ከነዛ ከተዋሃጅ ፓርቲዎች ውጭ ካሉ ሰዎች ወይም አደረጃጀቶች የምንሰማው ነገር ነው እንጂ መብታቸው በቀጥታ ከዚህ ውደት ጋር ከተያያዙ ከራሳቸው ከአባላቱ ወይም ከፈረሱት ፓርቲዎች አካላት የመጣ አይደለም እና እንደው በአንዳንድ በኩል ከማይመለከተውም አካል የመጣ አቤቱታና ቅሬታ ነው ብዬ ወስደዋለሁ። እንደዛም ሆኖ ግን ያው እንዳልኩት ከዚህ እንዳብራራሁት በህግና በህግ ብቻ የተፈጸመ ውህደት ነው። እሺ እሺ፣ አመሰግናለሁ። እንደው ዘርዘር አድርገው ስላስረዱን፣ እንዳሉትም ደግሞ ጋዜጠኞች በተደጋጋሚ እርሶም ጋደውለን ማብራሪያ የሚጠይቁ ጉዳዮችን ተደጋግሞ ሲብራሩ ነው ህዝቡም ከግንዛቤ ሊደርስ የሚችለው። አቶ ጌቱ ሌላም ጥያቄ አቅርበው ነበር። በህጋዊ መንገድ የማይንቀሳቀሱ ፓርቲዎችን ቦርዱ ምን እርምጃ ሊወስድባቸው ይችላል? የማስፈጸም አቅሙስ ምንድን ነው ብለው ጠይቀዋል። አቶ ጌቱ ከእሳቸው ጋር ተመሳሳይ ጥያቄ ያቀረቡ ተገልብጦ ሲታይ ማለቴ ነው ከጊቤ ጅማ አንድ ማህበረሰብ አንድን ፓርቲ አልፈልግህም በእኔ ክልል ውስጥ መንቀሳቀስ አትችልም ብሎ አንድ ማህበረሰብ ሊከለክል አይችልም ወይ? በኢትዮጵያ ምርጫ ሕግ የግለሰብ መብትና ግዴታ ምን ያህል ነው ብለው ጥያቄ አቅርበዋል። ሲገለባበት ጥያቄው ተመሳሳይ ስለሆነ አጠር አድርገው ቢያስረዱን። የመጀመሪያውን ጥያቄ ለመመለስ እስካሁን ባነበርንበት ሁኔታ ፓርቲዎች ይሰሩበት የነበረውን የነበረባቸውን ችግር ታሳቢ በማድረግ በእኛ በኩል ገና ፈቃድም ሳያገኙ እንዲንቀሳቀሱ አስቻይ ሁኔታን በመፍጠር በጣም ብዙ በእገዛው ላይ ነው እያተኮር ነው ማለት እችላለሁኝ። ከነበርንበት የፖለቲካ ሁኔታ በጣም ዝግ በሆነ በጣም አስቸጋሪ በሆነ ሁኔታ ውስጥ በተለይ ተፎካካሪ ፓርቲዎች ግማሾቹም እስር ቤት፣ ግማሾቹም ስደት የቆዩ ከመሆኑ አንጻር ራሳቸውን ለማደራጀት እድሉን ለመስጠት ሞር ማገዙ ላይ እያተኮርንበት ሁኔታ ነው እስካሁን ያለው እና ህጉም ደግሞ ብዙ በመሻሻል ስለነበረ በመቆጣጠሩ ላይ አተኩረን ሰርተናል ብዬ ማለት አልችልም። ግን አሁን ያው ሁሉም በህጉ ላይ የተመለከቱትን ሁኔታዎች እያሟሉ ሰርተፊኬታቸውንም እያገኙ በአንጻራዊነት ያለውን የመንቀሳቀስ ነጻነትን እየተጠቀሙ ሁሉንም የምዝገባ ሂደት እያጠናቀቁ ይገኛሉ። ስለዚህ ከዚህ በኋላ በቅርበት እና በጥንቃቄ ህጉን ማስፈጸምና በህጋዊ ሁኔታ መንቀሳቀሳቸውን የመከታተል ኃላፊነታችንንም እኩል ትኩረት እንሰጠዋለን። ይህንን መግለጽ እፈልጋለሁኝ እና የአቅሙን ጉዳይ ጠያቂው በትክክል አንስተውታል። ምክንያቱም ምርጫ ቦርድ አገሪቱ በሙሉ ላይ የሚደረጉትን የፖለቲካ ፓርቲዎች እንቅስቃሴ የማስተዳደር ኃላፊነቱ የሚሸፍን ይሆናል። ግን በዛ ሁላ ቦታ አቅም አለው ማለት እንዳልሆነ ግልጽ ነው እና የእሳቸው ጥያቄ ከየት እንደሚነሳ ይገባኛል። ግን ፖለቲካ ፓርቲዎች ሊያከብሯቸው የሚገባ የስነ ምግባር ድንጋጌዎች አሉ። የንግግር ነጻነታቸው እንደተጠበቀ ሆኖ ለምሳሌ ግጭትን መቀስቀስ የለባቸውም። ሁከትን ማስነሳት የለባቸውም። ስም ማጥፋት መታቀብ አለባቸው። እነዚህ የመሳሰሉ ብዙ የሕግ ድንጋጌዎች አሉ። እነዛን የሚጥስ ፓርቲ በሚኖርበት ጊዜ የምንከታተልበት መንገድ ረቂቅ ሕግ አለ፣ ደንብ እያወጣን ነው እና ሌሎች ፓርቲዎችም አቤቱታ የሚያቀርቡበትን የዜጎችም አስተያየቶቻቸውን የሚሰጡበትን በማስረጃ እየተጣራ ደግሞ አስፈላጊ እርምጃ ቦርዱ እንደ የጥፋቱ መጠን የሚወስድበት ሁኔታ ይኖራል። ከዚህ በኋላ የህጉ አፈጻጸም ትንሽ ጠበቅ ይላል ብዬ ማስቀመጥ እፈልጋለሁኝ። ሁለተኛው ጥያቄ አንድ ማህበረሰብ አንድም ፓርቲ ከአካባቢ ልትንቀሳቀሳ ትችልም ሊል አይችልም ወይ የሚል ጥያቄ እኛ እንግዲህ ህግ አስፈጻሚ ነን እና የምንሰራቸው ነገሮች በሙሉ በህግ የተሰመሩ ናቸው። አንዱ ነገር ከምንሰራው ስራ ፓርቲዎች በህግ ማሟላት የሚገባቸውን ነገር አሟልተው በአገራዊ ፓርቲነት ማለትም በሀገሩ በሀገሪቷ በሙሉ ለመንቀሳቀስ ወይም ደግሞ በክልላዊ ፓርቲነት በአንድ ክልል ለመንቀሳቀስ የምንመዘግብ አካል ነን። በህገ መንግስት የተቋቋምን መስሪያ ቤት ነን። ይህንን ነገር ህጉ ለእኛ ስልጣን ከሰጠን በኋላ አንድ ፓርቲ መዝግበን አንድ ማህበረሰብ አልፈልገውም ይህን ፓርቲ ሊል ይችላሉ የሚለው የትክክለኛ ህጋዊ አግባብ አይመስለኝም። አንደኛ ማህበረሰቡ እንደዛ አይነት መብት አለው እንኳን ቢባል መብት አለው ማለት አይቻልም። ምክንያቱም በህግ አንዴ አንድ ፓርቲ እስከ በህግ እስከ ተንቀሳቀሰ ድረስ እና እስከ ተመዘገበ ለፓርቲ የሚሰጠው መብት የፖለቲካ መደራጀት መብት ይኖረዋል። ማህበረሰቡ እንደዛ አይነት መብት ይኑረው እንኳን ቢባል እንዴት ነው የሚገልጸው? የማህበረሰቡ ወኪል ማን ነው? በየትኛው ምርጫ በየትኛው አሰራር ነው የሚሆነው? እና ይሄ በፍጹም የአሳብ ነጻነትን በነጻነት የመደራጀት መብትን የግለሰብም የቡድን መጻነትን ሁሉንም የሚነካ ነው እና ትክክለኛ አሰራር አይደለም፣ አስተናገድም የለበትም ባለን የፖለቲካ ማህበረሰብ ውስጥ ማለት ነው። እና ምናልባት ማህበረሰቡ እንግዲህ ጠያቂው ምን እንዳሰቡ አላውቅም። ፓርቲው በእኛ በእኔ አካባቢ በሚንቀሳቀስበት ጊዜ የፈጸመው ችግር አለ ወይም የተላለፈው ህግ አለ ወይም ደግሞ አላግባብ የጎዳን ነገር አለ የሚልበት ሁኔታ ካለ በወኪሉ አማካኝነት ለሚመለከተው አካል ፍርድ ቤትን ጨምሮ፣ የእኛም መስሪያ ቤት ጨምሮ አቤቱታ ሊያቀርብ ይችላል። ያ ፓርቲ ደግሞ ህገወጥ ተግባር ከፈጸመ ያው ቅጣት ይደርስበት ይችላል፣ ሰርቲፊኬቱን እስከ ማጣት ድረስ ማለት ነው። ግን አትመጣም ብሎ መከልከል እንደ መብት ልንወስደው የምንችለው ትክክለኛ የሰለጠነ የፖለቲካ አካሄድም ሊሆን የሚችልበት አግባብ የለም፣ ህጋዊም አይሆንም። ህጋዊ መሆኑ ልክ ነው። እሺ አመሰግናለሁ ወይዘሪት ብርቱካን። ሁለት ጥያቄዎች ናቸው የሚቀሩኝ። ትላንትና ፍሪደም ሀውስ አንድ መግለጫ አውጥቶ ነበረ። አሜሪካ መንግስት የኢትዮጵያን ምርጫ በገንዘብ ለመርዳትና ሰላማዊ ሆኖ እንዲጠናቀቅም የሚፈልግበትን ሰነድ ያወጣው ምርጫው ሰላማዊ፣ ፍትሃዊ፣ ሚዛናዊ የሚሆንበትን መግለጫ አውጥቷል። ምንድን ነው የተወያያችሁ ከፍሪደም ሀውስ ጋር አጠር አድርገው ይዘቱን ቢገልጹልኝና ተፈጻሚነቱስ ምን ያህል ነው የሚለውም ቢያስረዱኝ ይቅርታ የምጠይቀው ትስታ ይሄን የተባለውን ሰነድ በእርግጥ አገና አላየሁትም ይዘቱን ግን የኢትዮጵያ የምናደርገው የምርጫ ሰላማዊ እንዲሆን ነጻ እንዲሆን የዜጎችን መብት እንዲያረጋግጥ ና ተአማኒ እንዲሆን በጣም ብዙ የሚያግዙን አጋዦች አሉን፣ አጋሮች ከዛ ውስጥ የአሜሪካ መንግስት አንዱ ነው እና በቁሳቁስም በገንዘብም እነሱ ደግሞ በዚህ በምርጫ እና በዲሞክራሲ ፕራክቲስ ከኛ የተሻለም ልምድ ስላላቸው ባለሙያዎችም ስላላቸው ከዚህ አንጻር የአሜሪካ መንግስት ድጋፍ እያደረገልን ይገኛል። ከዛ በጣም የምና ምስጋናችን የላቀ ነው። እነሱን ብቻ አይደሉም፣ የአውሮፓ ሕብረትም እንደዛው ሌሎችም የአውሮፓ ሀገራት እንደውም ሰብሰብ ብለው አንድ ላይ በተባበሩ መንግስታት የልማት ድርጅት ወይ የኤንዲፒ በምንለው አማካኝነት እገዛ ይሰጡናል። ስለዚህ ከዛ አንጻር ይመስለኛል ይሄ ሀሳብ የተሰነዘረው እነሱ የሚያደርጉልን እገዛ ከሀሳብም በአጠቃላይ ከሞራል ድጋፍም በቁሳቁስም አንጻር በእኛ በኩል በጣም ጥሩ ውጤትና ጥሩ የሆነ ኢምፓክት ያለው ነገር እንደሆነ ነው መግለጽ የምችለው እሺ የመጨረሻ ጥያቄ ነው ወይዘሪት ብርቱካን የተወሰኑ ሰዎች በቦርዱ ነጻ መሆንና ገለልተኝነት ላይ ጥያቄ አላቸው ለዚህም የሚያነሱት ምክንያት ከርሶ ጀምሮ ቦርዱ የተሰየመው በጠቅላይ ሚኒስትሩ ነው። እንዴት አድርጎ ለሁሉም ፓርቲዎች ነጻና ወገንተኛ ላይሆን ይችላል የሚል ነውና እስቲ ለዚህ ትችት ያለትን መልስ ይስጡኝና እናጠቃልላለን። እንግዲህ ሁለቱን እስቲ ለየት አድርጌ ለመናገር ለሞክር ተቋማዊ ነጻነት ብዙ መገለጫዎች ያሉት የብዙ ነገሮች ድምር ውጤት ነው የሚሆነው። የቦርዱ ነጻነት ከተመሰረተበት ሕግ ነው አንዱ የሚመነጨው። ዝርዝሩን ለማንሳት አልፈልግም። ይሄ ምርጫ ቦርድ አደረጃጀቱ እንደገና ተቀይሮ በጣም ብዙ ባለሙያዎች እንዲያዩት ተደርጎ ራሳቸው ፓርቲዎችም አደረጃጀቱ ምን መምሰል አለበት፣ በፊት ከነበረው ችግር እንዲላቀቅ የሚለውን አስተያየት ሰጥተውበት እንደገና እንዲደራጅ የሚያስችለው ሕግ ወጥቷል እና እዛ ውስጥ ነጻነትን በዘለቄታነት የሚያረጋግጡ በጣም ወሳኝ የሆኑ መርሆች ተካተዋል። አንዱ የቦርዱ አባላት የሚመረጡበት ሂደት ነው። እሱም ምንድን ነው? ከዚህ ቀደም በነበሩት ሁኔታዎች ጠቅላይ ሚኒስትሩ በህገ መንግስቱ ባላቸው ስልጣን መሰረት፣ ከዚህ በፊትም የነበሩ ጠቅላይ ሚኒስትሮች የነበራቸው መብት ነው። ለዶክተር አብይ ብቻ የተሰጠ አይደለም። ህገ መንግስት ላይ የተቀመጠ መርህ ነው። ሆኖም ግን ያንን ስልጣን በሚጠቀሙበት ጊዜ የፓርቲዎችን ሀሳብ እንዲያካትቱ ህጉ ግድ ስለማይላቸው ተቃዋሚ ፓርቲዎች በጣም ብዙ ጊዜ አቤቱታ የሚያቀርቡበት ሁኔታ ነበረ። ያንን በመቀየር ጠቅላይ ሚኒስትሩ በግዴታ በሚሆን ደረጃ ፓርቲዎችን እንደ እንዲያማክሩ እንደውም የቦርዱን አባላት ለፓርላማ ከማቅረባቸው በፊት ሾርት ሊስት ተደርገው ያንን መጀመሪያ ለፓርቲዎች እንዲያቀርቡ በጣም ረጅም የሆነ አሳታፊ የሆነ የምልመላ ስርዓት እንዲከተሉ የሚያደርግ ህግ ወጥቶ በዛ መሰረት ነው የኔ የስራ ባልደረቦች የተመለመሉት ከዛም በኋላ ለ ለጠቅላይ ሚኒስትሩ አማካኝነት ለፓርላማ ቀርበው የተሰየሙትና የተሾሙት። ይሄ በጣም ትልቅ ለውጥ ነው። ፓርላማ ማቅረብ ሲችል አስፈጻሚው ተጽዕኖ የሚያደርግበት ሁኔታ ውሱን ሲሆን ነው አንዱ ተቋማዊ ነጻነ መገለጫው። ያንን ህግ ውስጥ እንዲካተት ማድረግ ይችለናል። ለመጀመሪያም ጊዜ የበጀታችንን ቀጥታ ለፓርላማ ነው ያቀረብነው። ፓርላማውም ደግሞ ጥያቄያችንን ከሞላ ጎደል ተቀብሎታል። እንደ ትንሽ ለመግለጽ ያህል ነው ይሄ ነጻነትን የሚያንጸባረቅ የህግ ድንጋጌው። ከዛም ውጭ እንግዲህ ፓርቲዎች ተሳትፎ ስሮ በዚህ ውስጥ ቁልፍ ሚና ስላላቸው ለሻሚያቸው ብቻ ያገለግላሉ ተብሎ መገመት በፍጹም ያለበት አይመስለኝም። ምክንያቱም ለአንድ አካል ጥቆማን የማቅረብ ኖሚኔት የማድረግ ለአንድ የመንግስት አካል ኃላፊነትን የመስጠት በእኛ ሀገር ብቻ የተቀመጠ አሰራር አይደለም። ግን ሌላም የመንግስት አካል ደግሞ ያንን ቼክ የሚያደርግበት በእኛ ጉዳይ ጠቅላይ ሚኒስትሩ እጩ ያቀርባሉ፣ ፓርላማው ያጸድቃል። እሱ ደግሞ አሁን ካለበት የፓርላማ ሁኔታ የተለያዩ አስተሳሰቦች የሚንጸባረቅበት ስላልሆነ፣ ስለማይበቃ ፓርቲዎች ከፓርላማ ውጪ ስላሉ ፓርቲዎች ሀሳባቸውን መግለጽ አለባቸው የሚለው ትክክለኛ ነገር ይመስለኛል። እና በእኔ ሹመት ላይ ሆነ በኋላም በስራ ባልደረቦች የሹመት ላይ የፓርቲዎችም ሀሳብ ተጠይቋል፣ ተሰምቷል። ይሄ እንግዲህ አንዱ ነገር ነው። ግን ከዛ በላይ ደግሞ ገለልተኝነት የሚታይበት የሚለካበት ነገር ምንድን፣ ተግባራችን በተግባራችን ነው። እያንዳንዱ ተግባራችን ሁልጊዜ አንዱን ወገን ለመጥቀም ሆኖ ከተገኘ ያ በደንብ ሚዛን የሚደፋ ነው የሚሆነው። የዛን ጊዜ ማንም በህሊናው የሚፈርድ ዜጋ፣ ተቋም፣ ጋዜጠኛም ፖለቲከኛም ተነስቶ አዎ ባላ አድሎ ያደርጋሉ ገለልተኛ አይደሉም ማለት ይቻላል። ግን እያንዳንዱ ስራችን ይመዘንባይ ነኝ እኔ እንዲሁ በግርድፉ እንዲህ ስለሆነ እንዲህ ነው መባል የለብንም። ከዚህ በፊትም የነበረን ጥሩም ስም ካለን በዛም ብቻ አደለም መታየት ያለብን በተግባር ነው እያንዳንዱ ስራችን በህዝብ ፊት ነው የምናደርገው። ተመዝኖ አድሏዊ አለመሆኑ መረጋገጥ የሚችል ነገር ነው እና ገለልተኝነታችን ደግሞ ገና ወደፊትም የሚታይ ነገር ነው ብዬ በእርግጠኝነት መናገር እችላለሁ። እሺ፣ የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ሰፋ ያለ ጊዜ ወስደው ለአድማጮቻችን በርካታ ጥያቄዎች መልስ ስለሰጡን በአድማጮች ስም አመሰግናለሁ። እኔም በጣም አመሰግናለሁ። ትዝታ በጣም ጥሩ ውይይት ነው ያደረግነው። እግዚአብሔር ይስጠልኝ። አሜን። የምርጫ ቦርድ ሰብሳቢን ወይዘሪት ብርቱካን ሚደቅሳን እንዲሁም አዘጋጅና አቅራቢዋን ትዝታ በላቸውን አመሰግናለሁ። ክቡራትና ክቡራን አድማጮች ንግግሩ ይቀጥላል አልተቋጭም። የእናንተንም አስተያየቶች በተጨማሪ እንጋብዛለን። ተሳተፉ። አሁን እስከ ፍጻሜው አንድ ሙዚቃ ጣል ላድርግላችሁና እንሰናበት። ጥላሁን ገሰሰ የጥንቱ ትዝ አለኝ oh ያስተገደናል የማጠቃለያ ዜናዎችን አሰማለሁ። በዩናይት ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲ እጭ ሆኖ ለመቅረብ ፍልሚያ ከያዙት ተፎካካሪዎች የቨርሞንት ክፍለ ግዛቱ እንደራሴ በርኒ ሳንደርስ እና የቀድሞ የሳውዝ ቤንድ ኢንዲያና ከተማ ከንቲባ ፒት ቡቲጄጅ የፊታችን ማክሰኞ በሚካሄደው የኒው ሀምሽር ምርጫ ትንቅንቅ ላይ መሆናቸውን የመራጮች ድንበያ ውጤቶች አሳዩ። በትላንትናው ዕለት በማንቸስተር ኒው ሀምሽር በተካሄደ ክርክር የ38 ዓመቱ ቡቲጄጅ በብሔራዊ ደረጃ የአመራር ልምድ ይጎላቸዋል ወይም ያንሳቸዋል የሚለውን የሚያሳስቡን ትችት ፈጥኖ ተከላክለዋል። ሳንደርስ ላይ በትነጣጠረ ትችታቸውም የድሮ ያሉትን የፖለቲካ አሰራር ለዛሬ አይሰራም በሚል እዚያው ድሮ ላይ እንተወ ብለዋል። የሰባ ስምንት አመቱ ግራ ዘመም ሴናተር ሳንደርስ በክርክሩ መድረክ መካከለኛ አቋም የሚያራምዱትን ቡትጀጅን በዋና ተቀናቃኝነት የወሰዷቸውን የክርክራቸው ኢላማ አድርገው አምሽተዋል። ለምርጫ ዘመቻ የሚያዋጡ አርባ ቢሊዮነሮች የሉኝም ሲሉም ለአብዛኛው ድሃ የሚቆሙ ሳይሆኑ ለዎል ስትሪት የሚሰሩ ብለዋቸዋል። ወደ ተለያዩ የዓለም ክፍሎች በፍጥነት በመዛመት ላይ ያለው የኮሮና ቫይረስን ወረርሽኝ በአንዲት ጀንበር እድሜ ብቻ የሰማንያ ስድስት ሰዎችን ሕይወት ቀጠፈ። ቫይረሱ መጀመሪያ ከተከሰተ ከታባቴ ማዕከላዊ ቻይና ዊቱ ዮሐን ከተማ ይኖር የነበረ አሜሪካዊ በቅርቡ በቫይረሱ ሳቢያ ሕይወታቸውን ካጡ ሰዎች አንዱ መሆኑን ቤጂንግ የሚገኘው የአሜሪካ ኤምባሲ አስታወቀ። የማያንማር ፖሊስ በያዝነው ሳምንት መጀመሪያ የገዳዩን ቫይረስ ወረርሽኝ እምብርት ከሆነችው የውሃን ከተማ በሽታውን በመሸሽ ድንበር አቋርጦ ከገቡ አምስት ሰዎች አንዷን በቁጥጥር ስር አውለው ለቻይና ባለስልጣናት አስረከቡ። ከአምስቱ መካከል ብቸኛዊቱ ሴት ለቫይረስ ያለመጋለጧ ለቫይረሱ ያለመጋለጧ በምርመራ የተረጋገጠ ሲሆን ከትላንት በስቲያ ሐሙስ ለቻይና ትላልፋ ከተሰጠችና አገሯ ከደረሰች በኋላ ስለገጠማት ግን እስካሁን የታወቀ መረጃ የለም። አድማጮች፣ ለሰዓቱ የማጠቃለያ ወሬ የተመደበኩለት ጊዜ እዚህ ጋ በቃ ደናደሩ። የተከበራቸችሁ አድማጮች ለምሽቱ ዝግጅታችን ተጠናቀቀ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ነገ በራዲዮ መጽሔት እንገናኝ። ሰላም ጤና ይስጥልኝ። سامي أمريكا يو كا يقوم إن, إن في مدبنا كابذسي عيبه يقتل <applause> وزيري